የአሜሪካ ድምፅ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ወስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 2 2017 ዓ.ም ዝግጅታችን ጀመረ። ኢትዮጵያ የሰነድ መዋለ ንዋዮች ገበያ ይፋ አደረገች። በቡግና ወረዳ ከ78 ሺ በላይ ሰዎች የእርዳታ እህል እንዳላገኙ ዞኑ አስታወቀ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም፣ ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮችና ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። አሉላ ከበደ ለዜናው እዚህ አጠገቤ ይገኛል። ከአቀናባሪ ኤልያስ አስማረ ጋር ሲናገር ኳቸው አመሻለሁ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከአለም ዙሪያ ለተሰባሰቡት ዋና ዋና የዓለም ዜናዎች አሉላ ጤና ይስጥልኝ፣ እንደምናመሻችሁ። ከሰአቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን በሎስ አንጀለሱ የሰደድ እሳት የሟቾች ቁጥር አስር ደረሰ። ኢትዮጵያ የአክሲዮን ገበያ አስተዋወቀች። የደቡብ አፍሪካ ፖሊስ ታግተው የነበሩ እርቃናቸውን ያገኛቸውን ሀያ ስድስት ኢትዮጵያውያን መታደጉን አስታወቀ። በሁቲ አማጽያን የተመታው የነዳጅ ጫኝ መርከብ ደቅኖት የነበረው የብክለት ስጋት ማስቀረቱን ወይንም ማስቀረት መቻሉ ተነገረ። የሚሉት ይገኙበታል። ወደ ዝርዝሩ እናምራለን። በሎስ አንጀለሱ የሰደድ እሳት የሟቾች ቁጥር አስር መድረሱ ነው የተነገረው። በሺዎች የሚቆጠሩ ቤቶችን ያወደመውና እስካሁን ቁጥራቸው አስር የሚደርሱ ሰዎችን የገደለውን ሰደድ እሳት ለመቆጣጠር የእሳት አደጋ ሰራተኞች ዛሬ ለአራተኛ ተከታታይ ቀን እሳቱን ለማጥፋት በያዙት ብርቱ ግብግብ ቀጥለዋል። ለጊዜው ፍጥነቱን ቀንሶ የሚነፍሰው ነፋስ የከሰተውን መልካም አጋጣሚ በመጠቀም ውሃ የሚረጩ ሄሊኮፕተሮችን ጨምሮ እስከ ማለዳው ድረስ ሌሊቱን ሳያቋርጡ ስራቸውን መቀጠላቸውም ተዘግበዋል። ከትላንቱ ጀምሮ እየቀነሰ የመጣው ቃጠሎ ይበልጥ በቁጥጥር ስር ሲውልና የእሳት አደጋ ሰራተኞች ፍርስራሹን ማንሳት የሚችሉበት ሁኔታ ሲፈጠር የሟቾቹ ቁጥር ከዚህም ሊጨምር ይሆን ይችላል ሲሉ ባለስልጣናቱ አስታውቀዋል። ፕሬዝዳንት ጆ ባይደን ሰደድ እሳትን ለመከላከል የሚወሰደውን የፌዴራል መንግስት ምላሽ አስመልክቶ ለመወያየት ዛሬ አርብ የሚመለከታቸውን ከፍተኛ ባለስልጣናቶቻቸውን ሰብስበው እንደሚያነጋግሩ ዋይት ሀውስ ገልጧል። በሌላ በኩል ባይደን ትላንት ከቀትር በኋላ በሰጡት አስተያየት በሎስ አንጀለስ የደረሰው ከመቼውም የከፋ ያሉት ጋጥ ቃጠሎ ሰደድ እሳትን ለመዋጋት የሚያስፈልገውን የፌዴራል መንግስቱን አቅምና ተጨማሪ የገንዘብ ድጋፍ ለካሊፎርኒያ መመደቡን አመልክተዋል። ፕሬዚዳንቱ ሲያስረዱም ገንዘቡ ለተጎጆች ለ180 ቀናት ጊዜያዊ መጠለያ፣ አደጋ የሚያስከትሉ ነገሮችን ከአካባቢው ለማስወገድ፣ ለፈጥኖ ደራሽ ሰራተኞች ደሞዝና ሕይወትን ለመጠበቅ የሚያግዙ ወጪዎችን ሙሉ በሙሉ ለመሸፈን ይውላል ነው ያሉት። በተያያዘ ሌላ ዜና የኢትዮጵያ የውጭ ጉዳይ ሚኒስትር መስሪያ ቤት በትዊተር አማካኝነት ባስተላለፈው መልእክት እጅግ ከፍተኛ ውድመት ያደረሰ ያለው የሎስ አንጀለሱ ሰደድ እሳት በሰው ሕይወት የብዙ ሺዎችን መፈናቀል እንዲሁም በንብረትና በተፈጥሮ አካባቢ ላይ ያደረሰው ብርቱ ጉዳት ክፉኛ ያሳዘነው መሆኑን አመልክቷል። ኢትዮጵያ የአክሲዮን ገበያ ጀምራለች። ኢትዮጵያ ዛሬ አርብ የአክሲዮን ገበያ መጀመሯን ይፋ አድርጋለች። እርምጃው እየተዳከመ የመጣውን ኢኮኖሚዋን ነጻ ለማድረግ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከያዙ ጥረት የቅርብ ጊዜው ተደርጎም ተወስዷል። በአክሲዮን ገበያው የተመዘገበው የመጀመሪያው ኩባንያ መንግስታዊ ኢትዮ ቴሌኮም ሲሆን የተለያዩ ባንኮችና የመድን ኢንሹራንስ ኩባንያዎችን ጨምሮ በደርዘን የሚቆጠሩ ሌሎች ንግድ ተቋማትም በቅርቡ ይቀላቀላሉ ተብሎ ይጠበቃል። በ2010 ዓ ም ሀገሪቱን አገሪቱን የመምራት ስልጣን ከያዙ በኋላ በመንግስቱ ቁጥጥር ስር ያለውን ኢኮኖሚ ለነፃ ገበያና ለውጭ መዋል ነዋይ አፍሳሾች ክፍት ለማድረግ ያላቸውን ፍላጎት ያመለከቱት አብይ እንደ አውሮፓውያን የዘመን አቆጣጠር ከ2020 እስከ 2022 በነበረው ጊዜ በሰሜን ኢትዮጵያ የተካሄደውን አስከፊ የእርስ በእርስ ጦርነት ጨምሮ በሀገሪቱ እየተካሄዱ ያሉ ግጭቶችን ተከትሎ ዩናይትድ ስቴትስ በኢትዮጵያ ላይ የጣለችው ማዕቀብ የኢኮኖሚ ተሃድሰው እንደተባለው መሄድ ያለመቻሉ ተዘግበዋል። የኢትዮጵያ መንግስት ባለፉት ቅርብ ወራት ውስጥ የውጭ መዋለ ንዋይ ለመሳብ በሚል በርካታ የኢኮኖሚ ተሃድሶ እርምጃዎችን መውሰዱ ይታወቃል። በቅርቡም የሀገሪቱ ኢትዮጵያ የሀገሪቱ ፓርላማ የውጭ ባንኮች ኢትዮጵያ ውስጥ ቅርንጫፎችን እንዲከፍቱ የሚፈቅድ ህግ አጽድቀዋል። ሆኖም ህጉ የአለም አቀፍ ኩባንያዎች ይዞታ እስከ 49 በመቶ የሚሆነውን የአክሲዮን ድርሻ ብቻ እንዲይዙ ነው እገዳ ሚያደርገው። በሌላ ተዛማች ዜና የኢትዮጵያ መንግስት ባለፈው የጥቅምት ወር ያዘጋጀው የመጀመሪያው የኢትዮ ቴሌኮም አክሲዮን ሽያጭ እስከ አስር በመቶ የሚሆነውን የአክሲዮን የመሸጥ ፍቃድ የሚሰጥ ነው። ኢትዮጵያ የሀገሪቱ መገበያያ የሆነው ብር የዶላር መግዣ ዋጋ በነጻ ገበያ እንዲወሰን የሚያስችል ከፍተኛ የምንዛሪ ዋጋ ማሻሻያ ለውጥ ባደረገች ባለፈው ሐምሌ ወሪፋ መገለጹ አይዘነጋም ይሁንና የኢትዮጵያ ብር የዶላር አቅም ይበልጥ መዳከም እየታየበት መጥቷል። ኢትዮጵያ ከ1967ቱ የአጼ ኃይለሥላሴ መንግስት መውደቅና ማርክሳዊ ስርዓት ያራምድ የነበረው የደርግ ኢኮኖሚውን በመንግስት ቁጥጥር ስር ከዋለበት ጊዜ አንስቶ ባለፉት 50 ዓመታት ጊዜ ውስጥ የአክሲዮን ገበያ አልነበራትም። በደቡብ አፍሪቃ ፖሊስ ታግተው የነበሩ እርቃናቸውን ያገኛቸውን 26 ኢትዮጵያውያን መታደጉን አስታውቋል። ህገወጥ ወጥ አዘዋዋሪዎች እንደሆኑ በሚጠረጠሩ ግለሰቦች በአንድ ቤት ውስጥ ታግተው የነበሩ 26 ኢትዮጵያውያንን እርቃናቸውን ማግኘቱን ነው የደቡብ አፍሪካ ፖሊስ ዛሬ አርብ ያስታወቀው። ፍልሰተኞቹን ከማዳኑ በፊት ሰላሳ የሚሆኑቱ በተሰበረ መስኮት ሾልከው ሳያመልጡ እንዳልቀረም የገለጸው ፖሊስ በአካባቢው ተደብቆ ሊሆን እንደሚችሉም አስታውቋል። በተደረገው ቅድመ ማጣራት 26ቱ ኢትዮጵያውያን ሳንድሪንግሃም ግሃም በተሰኘ ከጆሀንስበርግ በስተ በስተሰሜን ከሚገኝ መንደር መኖሪያ ቤት ውስጥ እርቃናቸውን ሆነው ማንነታቸውን የሚያመለክቱ ሰነዶች ሳይኖራቸው ታግተው ባሉበት ነው ፖሊስ ያገኛቸው። የተሰበረ መስኮትና አጥር የተመለከቱ ነዋሪዎች ሐሙስ ምሽት ላይ ለፖሊስ ጥቆማ ማቅረባቸውም ተገልጠዋል። በደረሰው ጥቆማ መሰረት የተንቀሳቀሰው ፖሊስ አስራ አምስቱን እርቃናቸውን እንደሆኑ ሲያገኝ አስራ አንድ የሚሆኑት ደግሞ ለማምለጥ ባደረጉት ሙከራ ሰውነታቸው በመቁሰሉ ወደ ሆስፒታል ተወስደዋል። በአጠቃላይ በቤት ውስጥ ተይዘው የነበሩት ኢትዮጵያውያን ፍልሰተኞች ስልሳ እንደሚሆኑ የገመተው ፖሊስ ለምን ያህል ጊዜ ተይዘው እንደቆዩም ለጊዜው አይታወቅም ነው ያለው። ሶስት የሚሆኑት ኢትዮጵያውያን በህገወጥ አዘዋዋሪነት ተጠርጥረው መያያዛቸውንም ፖሊስ አስታውቋል። ባለፈው ነሐሴ በዛው አካባቢ ሰማኒያ ኢትዮጵያውያን ኢሰብአዊ በሆነ ሁኔታ ካለበቂ ምግብና የንጽህና ሁኔታ በአንድ ቤት ውስጥ ተዘግቶባቸው ማግኘቱን ፖሊስ አስታውሰዋል። በአፍሪቃ በኢንዱስትሪ የበለጸገችው ደቡብ አፍሪቃ የተሻለ ኑሮ ፍለጋ ሀገራቸውን ለቀው ለሚወጡ ፍልሰተኞች መስህብ መሆኗ ይታወቃል። በሁቲ አማጽያን የተመታው የነዳጅ ጫኝ መርከብ ደቅኖት የነበረው የብክለት ስጋት ማስቀረት መቻሉ ተነገረ። በየመን ሁቲ አማጽያን ጥቃት ከደረሰበት በኋላ ለበርካታ ሳምንታት ሲቃጠል የቆየው የነዳጅ ዘይት ጫኝ መርከብ ቀይ ባህር ላይ ከፍተኛ መጠን ያለው ብክለት እንዳያስከትል አሳድሮት የነበረውን ስጋት ማስቀረት መቻሉን አንድ የግል በጸጥታ ጉዳዮች ላይ የተሰማራ ተቋም ዛሬ አስታውቋል። አንድ ሚሊዮን በርሜል መጠን ያለው ድፍድፍ የነዳጅ ዘይት ጭኖ በመጓዝ ላይ ሳለ እስራኤል በጋዛ የምታካሄደውን ጦርነት በመጻረር ዘመቻ የከፈቱት በኢራን የሚደገፉ ሁቲዎች ጥቃት የደረሰበት መርከብ እንዳያስከትል የተፈራውን ብክለት ማስቀረት መቻሉ ነው የተገለጠው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በአደጋው ወቅት የፈሰሰው ነዳጅ እንደ አውሮፓውያን የዘመን አቆጣጠር በ1989 በአላስካ ደርሶ ከነበረው የኤክሶን ቫልዴዝ አደጋ በአራት እጥፍ ሊከፋ ይችላል ሲል ስጋቱን በጊዜው መግለጡም የሚታወስ ነው። አደጋውን ለማስቀረት ከአውሮፓ የባህር ኃይል ጋር የተሰማራው አምብሬ የተባለ ድርጅት አማጽያኑ ባጠመዱት ፈንጂ የተጎዳችውን መርከብ ለማስወገድ እሳቱን ለማጥፋትና የተረፈውንም ነዳጅ ዘይት ለማራገፍ ወራት እንደፈጀበት ተመልክቷል። በመጨረሻም ምንነቱ ያልተለየ ነገር ትላንት በኢትዮጵያ በሰማይ ላይ ሲንቀሳቀስ መታየቱን የሚጠቁም መረጃ ደርሶኛል ሲል የኢትዮጵያ ስፔስ ሳይንስ ሶሳይቲ አስታወቀ። ትላንት ከምሽቱ አንድ ሰዓት ተኩል አካባቢ በሀገሪቱ ደቡብና ደቡብ ምዕራብ ክፍሎች ሰብሰብ ያለና በከፍተኛ ፍጥነት የሚንቀሳቀስ ነገር ሰማይ ላይ መታየቱን የሚያመለክት ሪፖርት ደርሶኛል ሲል የኢትዮጵያ ስፔስ ሳይንስ ሶሳይቲ አስታውቋል። ድርጅቱ በፌስቡክ ገጹ ላይ ባሰፈረው ጽሁፍ፣ በሰማይ ላይ የታየው ነገር የጠፈር ፍርስራሽ አካል አሊያም ፀሐይን ከሚዞሩት አነስተኛ አለት መሰል አካላት ወይም ሜትሮይድ ፍንካች ሊሆን እንደሚችል ግምት ያሳደረ መሆኑንም ጠቁሟል። ወደ ደቡባዊ የአገሪቱ ክፍል ወደ አቅጣጫ በከፍተኛ ፍጥነት በሰማይ ላይ ሲምዘገዘጉ እንደነበረ ደረሰኝ ካለ ቪዲዮ ምስል መመልከት መቻሉን ጨምሮ ገልጠዋል። የክስተቱ ምንነት በተጨባጭ ለመረዳት ሁኔታውን በቅርብ እየመረመረ መሆኑን ገልጦ የደረሰበትንም እንደሚያሳውቅ አመልክተዋል። ክቡራትና ክቡራን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም አሉላ ከበደን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 2 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ከአቀናባሪ ኤልያስ አስማረ ጋር እያስተናገድኳችሁ የማመሻው ስመኝሽ የቆየ ነኝ። የማህበራዊና የድህረ ገጽ ፕሮዲሰራችን አበባየው ገበያውም አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሀሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አሁን ቀዳሚ ወደ ወደሆነው የአብይ ርዕስ ዘገባ እንለፍ። ዛሬ የሰነድ መዋለ ንዋዮች ገበያ ይፋ ያደረጉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ስኬታማ እንደሚሆን ተስፋቸውን ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው የካፒታል ገበያው ለሁለት ዓመት ተኩል ዝግጅት ሲደረግበት የቆየ መሆኑን ጠቅሰው ኢንቨስተሮች ስጋት ሳይገባቸው ሊሰሩ እንደሚገባም አሳስበዋል። በቦታው የነበረው ዘጋቢያችን እስክንድር ፍሬው ዝርዝር አለሁ ዛሬ ጥር 1 ቀን 2017 ዓ ም ይፋ የተደረገውና ከ50 ዓመታት በኋላ ለመጀመሪያ ጊዜ የተቋቋመው የካፒታል ገበያ የኢትዮጵያ የሰነደ መዋለ ንዋዮች ገበያ ወይም በእንግሊዝኛ የኢትዮጵያ ሴኩሪቲ ኤክስቼንጅ የሚል ስያሜ ተሰጥቶታል። በአዲስ አበባ ሳይንስ ሙዚየም በተካሄደ ስነ ስርዓት የገበያውን ምስረታ ይፋ ያደረጉት ጠቅላይ ሚኒስትር አብይ አህመድ መንግስት የአገሪቱን ኢኮኖሚ በተለያዩ መስኮች ለመለወጥና ለማዘመን እየወሰደ ያለው እርምጃ አካል መሆኑን አብራርተዋል። ኢትዮጵያ ውስጥ የካፒታል ገበያ ለመጀመር ጊዜው አሁን መሆኑንም አስረድተዋል። ነገር በግምት ማስገባት ጠቃሚ ይመስለኛል። የኢትዮጵያ ኢኮኖሚ ማለት በአፍሪካ ትልቁ አየር መንገድ የሚያንቀሳቀስ ኢኮኖሚ ማለት ነው። የኢትዮጵያ ኢኮኖሚ ማለት በአፍሪካ ትልቁ ቴሌኮም የሚያንቀሳቀስ ኢኮኖሚ ማለት ነው። የኢትዮጵያ ኢኮኖሚ ማለት በአፍሪካ የመጀመሪያውን የሃይድሮፓወር ግድብ የገነባ ኢኮኖሚ ማለት ነው። እነዚህን A ile wyjąć? Mętlat, il mętci, na po, parku, jaka tam የኢትዮጵያ የሰነደ መዋለ ነዋያዎች ገበያ ወይም በእንግሊዝኛው የኢትዮጵያ ሴኩሪቲ ኤክስቼንጅ ይፋ የተደረገው የተለያዩ የመደላድል ስራዎች ሲሰሩ ከቆዩ በኋላ መሆኑን ጠቅላይ ሚኒስትሩ አስታውሰዋል። በሐምሌ 16 2013 የኢትዮጵያ የካፒታል ገበያ ባለስልጣን ራሱን የቻለ የሕግ ሰውነት ያለው የፌዴራል መንግስት ተቋም ሆኖ በሕዝብ ተወካዮች ምክር ቤት በአዋጅ መቋቋሙ ይታወቃል። ዝግጅቶች ሲደረጉ መቆየታቸውን የጠቀሱት ጠቅላይ ሚኒስትሩ ኢንቨስተሮች ስጋት ሳይገባቸው ሊሰሩ እንደሚገባ አሳስበዋል። የሰነደ መዋለ ንዋያዎች ማለትም በተለምዶ የአክሲዮንና የቦንድ ሰነዶች የሚባሉት ለኢትዮጵያ አዲስ አለመሆናቸው በዛሬው ስነስርዓት ተገልጿል። በ1950ዎቹ የሰነደ መዋለ ነውያዎች ገበያ ተጀምሮ እንደነበርና የተለያዩ አክሲዮኖች ይሸጡ እንደነበርም ተመልክቷል። በካፒታል ገበያ ዋጁ በተደነገገው መሰረት በ25 በመቶ የመንግስት ባለቤትነትና በ75 በመቶ የግሉ ዘርፍ ባለቤትነት መቋቋሙ የተገለጸው የአሁኑ ገበያ ግን በ1950ዎቹ ከነበረው የተለየና ይበልጥ የተደራጀ መሆኑን የመጣኔ ሀብት ባለሙያው አቶ ክቡር ገና ይናገራሉ። ለውጤታማነቱ ግን የአገሪቱን ተጨባጭ ሁኔታ ከግምት ባስገባ መንገድ መተግበር እንዳለበትም አሳስበዋል። ነገር ግን ሌሎች ሀገሮች ያየ ነው። ምንድን ነው? ለምሳሌ ኬንያ ጎረቤት ሀገርን ስንወስድ አጠቃላይ የኬንያ ስቶክ ኤክስቼንጅ ላይ የተመዘገቡ የሚባሉ ከሰባት ድርጅቶች ያነሱ ናቸው። ከነዛ ድርጅቶች ውስጥ ደግሞ ትልቅ እንቅስቃሴ የሚያደርጉ ዋናው ሰፋሪ ቆም ነው። ከአርባ ስልሳ በመቶ ድረስ ያለውን ገበያ ይቆጣጠረዋል። ሌሎቹ ደግሞ ባንኮች ናቸው። ከዛ ውጭ ያለው በጣም ትንሽ እንቅስቃሴ የሚያሳይ ነው። ይሄ ማለት ምንድን ነው? ሊኩዲቲው በጣም በጣም የደከመ ሆኖ ነው የሚታየው። ስለዚህ እነዚህ ችግሮች እንዳሉ ሆነው የበለጠ ተጠቃሚ ለልማት ተጠቃሚ ለማድረግ የሚያስፈልግ ከሆነ የፈረንጆቹን የስቶክ ኤክስቼንጅ ፕሪንስፕል እና በተወሰነ መልኩ መለወጥ መቻል አለበት። ለሀገራችን ሊጠቅም ለአነስተኛ ድርጅቶች ሊጠቅም በሚችል መልኩ ደግሞ በአንዴ ዝም ብሎ በስፋት መጀመር ሳይሆን፣ እያደገ ሊሄድ በሚችል መልኩ ቢከፈት የተሻለ ይሆናል ብዬ ነው የምገምተው። ደረጃ በደረጃ ማለት ነው፣ ደረጃ በደረጃ። ስለዚህ የውጮቹ መቀየር አለበት ሲሉ በተለመደውም አሰራር እስካሁን አለም በሚጠቀምበት ሳይሆን ከሀገሪቱ ተጨባጭ ሁኔታ ጋር በተጣጣመ መንገድ መተግበር አለበት ነው በትክክል ምክንያቱም ሀገሪቷ የምትፈልገው በአብዛኛው ኤክስፖርት ሊደረግ የሚችሉ ስራዎች ላይ እነሱ ደግሞ በአብዛኛው አሁን በቀላሉ ሊመጡ የሚችሉት ያው ከእርሻ ጋር የተያያዘ በመሆኑ እርሻን እንዴት ነው ማስፋፋ የእርሻን ድርጅት እንዴት ነው ወደ ገበያ ወደ ስቶክ ገበያ መጥቶ እሱም ሊጠቅም ድርጅቱም ሊፋፋ የሚችልበትን በተለይ በማኑፋክቸሪንግም የሰርቪስ አገልግሎቶችም ሊመጡ የሚችሉ የአገሪቱ የጸጥታ ሁኔታ መሻሻልም ትኩረት ሊሰጠው የሚገባ ጉዳይ መሆኑን የምጣኔ ሀብት ባለሙያው ጠቁመዋል። በተለይ የውጭ ኢንቨስተሮችን ከመሳብ አንጻር ሁኔታው ተጽዕኖ ሊያሳድር እንደሚችል ነው የጠቀሱት። የኢትዮጵያ የሰነደ መዋለ ንዋዮች ገበያ ከፍተኛ የኢንቨስተሮች ተሳትፎ የታየበት የካፒታል ማሰባሰብ ስራ ሰርቷል ሲሉ የተቋሙ ኃላፊዎች ተናግረዋል። ይህም የኢንቨስተሮችን መተማመንና ያለውን የገበያ አቅም ማሳያ ነው ብለዋል። ወጋገን ባንክ ዛሬ ይፋ በተደረገው የኢትዮጵያ የሰነደ መዋለ ንዋያዎች ገበያ የተመዘገበ የመጀመሪያው ድርጅት መሆኑን በመድረኩ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈላችሁን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሄት ይቀጥላል። በሰሜን ወሎ ዞን ቡግና ወረዳ የተከሰተውን ድርቅ ተከትሎ አስቸኳይ የምግብ እርዳታ ያስፈልጋቸዋል ከተባሉ 109 ሺ ሰዎች ውስጥ እስካሁን ማድረስ የተቻለው ለ27 ሺዎቹ ብቻ እንደሆነ የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት አስታወቀ። በወረዳው ከ16 ሺ ኩንታል በላይ እርዳታ እህል እንደሚያስፈልግ ለመንግስትም ሆነ ለረጂ ድርጅቶች ማሳወቃቸውን ለአሜሪካ ድምጽ ያስታወሱት የጽፈት ቤቱ ኃላፊ አቶ አለሙ ይመር እስካሁን በመንግስት በኩል ወደ ስፍራ የተላከው 4 ሺ ኩንታል ብቻ እንደሆነና ከሌሎች ረጂ ድርጅቶች የተገኘው ደግሞ 1500 ኩንታል ብቻ መሆኑን ገልጸዋል። በዚህም ከ78 ሺ በላይ ምግብ ፈላጊ የወረዳው ነዋሪዎች የእርዳታ እህል በመጠባበቅ ላይ ናቸው ብለዋል። የአሜሪካ ድምጽ ያነጋገራቸውና የአይና ቡግና ከተማ ነዋሪዎች የእርዳታ እህል ወደሚከፋፈልበት ስፍራ በየቀኑ ቢሄዱም እህል እንዳላገኙ ነግረውናል። ከአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽንና ከፌዴራል አደጋ ስጋት ስራ አመራርና ኮሚሽን መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይህ በእንዲህ እንዳለ በሰሜን ወሎ ዞን ዋድላ ወረዳ 03 ቀበሌ ቀጭኔ ተብሎ በሚጠራው ጎጥ ትላንት ሐሙስ የ54 አርሶ አደሮች ሰብል በቃጠሎ መውደሙን የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ዛሬ አመሻሹን ለአሜሪካ ድምጽ ገልጿል። አስቴር ምስጋናው ናት ጉዳዩን የተከታተለችው። በሰሜን ወሎ ዞን ቡግና ወረዳ የተከሰተውን ድርቅ ተከትሎ ያጋጠመውን የምግብ እጥረት ለመቆጣጠር ከመንግስትና መንግስታዊ ካልሆኑ ድርጅቶች ወደ ስፍራው የተላከው የምግብ እርዳታ በቂ አለመሆኑን የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ኃላፊ አቶ አለሙ ይመር ለአሜሪካ ድምጽ ገለጹ። ያው በመንግስት በኩል ባለፈው በተነጋገርን መሰረት ሪሶርሱ እንደሚጓጓዝ ነው የተነጋገርነው። ያንንም መሰረት ተደርጎ በመጀመሪያው ይር ላይ አራት ሺህ አንድ መቶ ኩንታል ወደ ወረዳ የገባበት ሁኔታ ነው ያለው። ከዛ በኋላ ግን በባመልድ በኩል እርዳታ እንደሚገባ ነው እየተፈጠም ያን ያለ ደግሞ ታርጌቲንግ አለው ማለ ቀበሌ ድረስ ብዙ ጊዜ ነው የሚፈጀው እና በዚህ ህብረተሰብ ደግሞ አስቸኳይ የሆነ ምላሽ የሚፈልገው ወደ ሰባ ፐርሰንት የሚሆነው ህብረተሰብ አሁንም ሌሎች እርዳታው አልደረሰውም እና አስቸኳይ ቃል በመሰረት በተነጋገርና በጠየቀው መሰረት የክልሉ መንግስት የሚመለከተው ወደ ሸገራል ተጠይቆ አስቸኳይ ድጋፍ መግባት አለበት የሚል ሀሳብ ነው ያለን። በአይና ቡግና ከተማ እርዳታ በሚሰጥበት ስፍራ ላይ በየቀኑ የሚሰበሰበው ህዝብ የመጣ እርዳታ እንዲሰጠው ጥያቄ ሲያሰማ እንደሚውል የከተማዋ ነዋሪ ወይዘሮ እታለም ወዳጄ በስልክ አሰምተውኛል። ቀጣይ ደግሞ ሲመጣ ትመዘገባላችሁ የተባለ ነው። አሁን ወር የሚለው አይሰናሽም ጠጠቱ አቶ ወርቁ ዘገዬ ባለፈው ዓመት ከኦሮሚያ ክልል ተፈናቅለው ወደ ተወለዱበት ቀዬ ልጆቻቸውን ይዘው አይና ቡግና ከተማ እንደገቡ ይናገራሉ። ዘመድ በሰጣቸው መሬት ላይ አርሰው ኑሯቸውን መቀየር ቢያቅዱም በተከሰተው ድርቅ ምክንያት ያሰቡት አልተሳካም። እርዳታ ለመቀበል ቢመዘገቡም ከሁለት ሳምንት በላይ እንደሆናቸው ገልጸዋል። እንግዲህ መጠን የተባልነ ተመዝግበን ተቀምጠናል። ሶስት ሳምንቱ ነው እስካሁን ገና በወረፋ ተመዝግበት ገና እየተሰጠ ስለሆነ ለእኛ ሀኛ ላይ እንትን ሲል በቃ ገና አልደረሰን። በየቀኑ ምንባላለን። ሀኛ ጋዜደ ስንትኛ በየቀኑ ምንባላለን። ሰው በዛ፣ ምን ያህል ይድረሰን። ሰው በዛ ሰው ይበዛል ይበዛል ይበዛል። በቃ ምኑን ይድረሰን። ከሀያ ቀን በፊት የሰሜን ወሎ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ አለሙ ይመር ወረዳው በፋኖ ታጣቂዎች ስር በመሆኑ ለተከሰተው የምግብ እጥረት መንግስት በቶሎ ምላሽ መስጠት አልቻለም ብለው ነበር። የአካባቢው የሀገር ሽማግሌዎችና የሃይማኖት አባቶች ባደረጉት ጥረት ከ110 በላይ ለሆኑ ሰዎች ከ160 ኩንታል በላይ የእርዳታ እህል ወደ ስፍራው እየተጓጓዘ መሆኑን ለአሜሪካ ድምፅ መናገራቸው ይታወሳል። አቶ አለሙ እስካሁን ወደ ወረዳው የደረሰው

በዛ ነው ገባ ነው የእርዳታ እህል እንዲገባ መንግስትንና የፋኖ ታጣቂዎችን ለማስማማት በወረዳው ከተመረጡት አስራ ስምንት የሀገር ሽማግሌዎች፣ የሃይማኖት አባቶችና ከሌሎች የህብረተሰብ ክፍሎች መካከል አንዱ የሆኑት ቄስ ገብረ እግዚአብሔር ዝናቤ ዛሬ ለአሜሪካ ድምጽ እንደተናገሩት በመንግስትም ሆነ በረጅ ድርጅቶች የተላከው ድጋፍ አነስተኛ መሆኑን ገልጸው በወረዳው ውስጥ ሶስት የእርዳታ እህል ማከፋፈያ ጣቢያ ያለ ሲ እስካሁን የመጣው ከወረዳው ዋና ከተማ አይና ቡግና ባለው ጣቢያ ላይ ብቻ ነው። ሩቅ ቀበሌ ያሉ ተረጂዎች የሚያገኙበት እድል እስካሁን አልተመቻቸም ብለዋል። አይና ማሰራጫ ጠቢያ ድረስ የታዘዝን ነው እያሉ ሹፌሮች ና የራይ ድርጅት የሚልካት ሹፌሮች ና መኪናዎች አይና እየዘረገፉነ እየዘረገፉብነ እየተመለሱ ነው የሚል ነገር ነው መልስ የተሰጠን ነው። በቀደም ደግሞ በሀያ ስምንት እዛ ተሰባሰብ ስለነበር ላሊበላ ለምንድን ነው የምንግኝ ሆነው ዞሮ ዞሮ ህዝቡ ሊረዳ ና ችግር ሊወጣ ከሆነ ሰማንያ ኪሎ ሜትር ና ዘጠና ኪሎ ሜትር ተጉዞ መጥቶ ደካ ና ህልመውሰድ ይችላል ወይ? እስካሁን እኳ ነዚያ ሲረዳ የነበረ ጋፍኛውን በችግር ጊዜ ለምንድን አይና እያራገፉት የሚመለሱት የሚለውን አንስተ አሁን በአምስት ስድስት ቀበሌዎች ላይ ነው፣ በላይ ሀላ ከተማው ባሉት ወደ ላይ ወደ ደጋዋዛው አይና ላይ ባሉት፣ አይና ዙሪያ ባሉቱ አምስት ስድስት ቀበሌዎች ላይ ነው እየተሰራጨ ያለው እንጂ ወደ አስሩ ቀበል የሚሆነው ወደ ታች ነው ያለው አይደለም። እህል ማግኘት እህል አልገባለትም ገና አዎ ነው፣ አልገባም። የቡግና ወረዳ ጤና ጽህፈት ቤት ኃላፊ አቶ ገብረ መስቀል አለሙ ከሳምንት በፊት ለአሜሪካ ድምጽ እንደተናገሩት በወረዳው በተከሰተው የምግብ እጥረትና በጸጥታ ችግር ምክንያት ከሰባት ሺህ በላይ ከአምስት አመት በታች የሆኑ ህጻናት ከሶስት ሺህ በላይ ደግሞ ነፍሰ ጡር የሚያጠቡ እናቶች በተመጣጠነ ምግብ እጥረት ተጋላጭ መሆናቸውን በጤና ተቋማት መረጋገጡን ጠቅሰው ነበር። ቁጥሩ ከተገለጸ በኋላ በተለይ የተባበሩት መንግስታት ህጻናት መርጃ ድርጅት ዩኒሴፍ እና ዓለም የምግብ ፕሮግራም ወደ ወረዳው 2801 ካርቶን አልሚ ምግቦች፣ 75 ካርቶን ብስኩት፣ 175 ቆርቆሮ ወተትና 2485 ካርቶን የተለያዩ የህክምና መድኃኒቶች ወደ ወረዳው ገብቶ ለእናቶችና ህጻናት እየተሰራጨ ይገኛል ብለዋል። ይህ ግን በቂ አለመሆኑንና ተጨማሪ እንደሚያስፈልግ ተናግረው ነበር። ተጨማሪ መረጃ ለማግኘት ዛሬ በእጅ ስልካቸው ላይ ደጋግመን ብንደውልም ስልኩ ባለመነሳቱ ምክንያት ሀሳብ አስተያየታቸውን ማካተት አልቻልንም። ከአማራ ክልል አደጋ መከላከልና ምግ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋው ባታብል እንዲሁም ለፌዴራል አደጋ ስጋትና ስራ አመራር ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ዶክተር አለማየሁ ወጫቶ የእጅ ስልክ ላይ ደጋግመን ብንደውልም ስልኩ ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ታህሳስ 11 ቀን 2017 ዓ.ም በፌስቡክ ገጹ ባወጣው መግለጫ በቡግና ወረዳ የምግብ እጥረት ቀውስ ስለመኖሩ የወጡ ሪፖርቶችን እየተከታተለ መሆኑ መሆኑን አመልክቷል። ሁኔታውን መከታተላችንና መገምገማችን እንቀጥላለን ያለው መግለጫው ቀውሱ መወገዱን ለማረጋገጥ እንደሚሰራም መጥቀሱ ይታወሳል። ይህ በእንዲህ እንዳለ ትላንት ጥር 1 ቀን 2017 ዓ.ም በዋድላ ወረዳ ዜሮ ሦስት ቀበሌ ሰብል መቃጠሉን የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት አቶ አሎሙ ይመር አመሻሹን ለአሜሪካ ድምጽ ገልጸዋል። ቃጠሎ የደረሰው ቀጭኔ ተብሎ በሚጠራው ጎጥ ላይ ሲሆን በቃጠለው የአምሳ ሁለት አርሶ አርሶአደሮች ሰብል መውደሙን ገልጸዋል። የችግሩ መነሻ በጥንቃቄ ጉድለት ነው። በሕፃን ልጅ ማሳው ዙሪያ በተከመረው ክምር እሳት ወደ ምርቱ ሄደ ሄደውና ወረኑ ወደ አምሳ ሁለት አርሶ አደሮች በአባዋራ ደረጃ ጉዳት ደርሶባቸዋል በቤተሰብ ደረጃ ስናየው ደግሞ ወደ ሁለት መቶ ስልሳ የሚሆኑ ቤተሰቦች ችግሩ የተከሰተበት አግባብ ነው ያለው በገንዘብ ደረጃ ይሰላ የወደመው ንብረት ወደ አስራ ዘጠኝ ሚሊዮን ብር አካባቢ የሚሆን ንብረት የወደመበት ሁኔታ እንዳለ ወረዳው ጽሕፈት ቤት የሰጠው ከሰባት ወር ከስምንት ወር በፊት የተፈጠሩ ችግሮች ነበሩ። በቀበሌ ደረጃ አንድ ቤት ሁለት ቤት በምርትም የተወሰነ ቃጠሎዎች ነበሩ አልፎ አልፎ እና የእነዚያ ሁላ ቀበሌዎች ተደምሮ ነው። ዛሬ ግን የሚመለከተው ቲም ሄዶ ቦታው ድረስ አረጋግጦ ትናንት የተፈጠረው አንድ ቀበሌ ዜሮ ሶስት ቀበሌ እንደሆነ ወረዴ አረጋገጥነ። ትላንት በደረሰው የሰብል ቃጠሎ ከአስራ ዘጠኝ ሚሊየን ብር በላይ የሚገመት ሰብል መውደሙን አቶ አለሙ አረጋግጠዋል። ለአሜሪካ ድምፅ አስቴር ምስጋ ነው። ከአማራ ክልል ወደ ትግራይ ክልል ስናልፍ ደግሞ በትግራይ ክልል የጤና ባለሙያዎች ፍልሰት እየጨመረ ነው ሲል ያስታወቀው የክልሉ የጤና ባለሙያዎች ማህበር በክልሉ የቀጠለውን የፖለቲካ አለመረጋጋትና የኢኮኖሚ ችግር በምክንያትነት ጠቅሷል። የማህበሩ ፕሬዚዳንት ዶክተር ፍስሃ አሸብር ለአሜሪካ ድምጽ እንደገለጹት በየወሩ ከሰማንያ በላይ የጤና ባለሙያዎች ክልሉን ለቀው እየሄዱና በክልሉ ውስጥም የስራ ዘርፍ እየቀየሩ ናቸው ብለዋል። የክልሉ ጤና ቢሮ በበኩሉ የጤና ባለሙያዎች በስራቸው ላይ የሚቆዩበትን እድል ለማመቻቸት የሚያስችል ውሳኔ ለመወሰን ጥናት እየተካሄደ መሆኑን አመልክተዋል። ሙሉጌታ ጽባ ተጨማሪ አለው። የትግራይ ክልል የጤና ባለሙያዎች ማህበር ፕሬዚደንት ዶክተር ፍስሐ አሸብር ለአሜሪካ ድምፅ እንደገለጹት በፕሪቶሪያው ከተፈረመ ግጭት በዘላቂነት የማቆም ስምምነት በኋላ በክልሉ በአንድ ዓመት ውስጥ ከዘጠኝ መቶ በላይ የጤና ባለሙያዎች ትግራይ ክልልን ለቀው ሄደዋል። እንዲሁም ዘርፍ ቀይረዋል ብለዋል። ባለፈው ዓመት ማህበሩ ከሌሎች ተቋማት ጋር በመሆን ባካሄደው ጥናት 86 ስፔሻሊስት ሐኪሞች፣ 186 ጠቅላላ ሐኪሞችና ከ500 በላይ በጤና ኬላ የሚሰሩ ባለሙያዎች ከክልሉ ጤና ዘርፍ እንደወጡ ተረጋግጧል ብለዋል። ይህ የባለሙያዎች ፍልሰት በአሁኑ ጊዜ ተጠናክሮ መቀጠሉ ዶክተር ፍስሐ ተናግረዋል። ዋናው አሁን እዚህ ልስ ነው፣ ኢኮኖሚ ነው። በተለይ ታች ያለ መዋቅር ዋናው ኢኮኖሚ ነው። ማለት ትግራይ ውስጥ ነው ያለ ስራን እየቀየረ ያለን ላይ ያለ ግን ሁለቱ ነው። አንድ ኢኮኖሚ ነው። ቀጥሎ ደግሞ የሰላም ስሜት አይሰማው ፖለቲካው በጣም ተወላሽቷል። የትግራይ ፖለቲከኞቹ ቁመው ለህዝብ የሚሆን ነገር ሊያስቡ በጣም የተቸገሩ መሆን ያልነበረበት ማለት ነው። አማራጭ ወዳለው እየሄደ ያለና አሁን ተጠናክሮ እየሄደ ያለ ነው። ለምሳሌ ዘጠኝ ሞተ በአንድ አመት ከሆኑ ማስበ አምስት ሰዎች በአንድ ወር ይሄዱ ነበር ማለት ነው አሁን ግን ከሰመና በላይ ሪፖርት እየመጣ ያለ ከሰመና በላይ በወር ባለሙያ ወይ ከሀገር እየወጣ ነው ወይ ደግሞ ስራው ሌላ ስራ እየቀየረ ነው ያለ። የጤና ባለሙያዎቹ የሚከፈላቸው ደሞዝ ማነስ፣ በጦርነቱ ጊዜ ያልተከፈላቸው የ17 ወራት ደሞዝ ጥያቄ አለመመለስና በክልሉ ያለው የፖለቲካ አለመረጋጋት የባለሙያዎቹ ፍልሰት ምክንያት እንደሆኑ ዶክተር ፍስሐ ተናግረዋል። የሚያስፈራኝ ነገ ትግራይ የጤና ባለሙያ የሌላት ትግራይ እንዳትሆን በጣም ነው የምፈራ። መንግስት ቁሞ ተገብራዊ የሆነ እርምጃ ካልወሰደ በጣም አደገኛ የሆነና ማህበረሰብ አሁን በጣም በወረሽ እየተሰቃየነ። ባለፈው የኮሌራ ወረሽ ነበር። ድሮ ኮ በቀን በቀን ቋጠሮ ነበር። አሁን ለወራት እየቆየ ያለ እናታች ያለ መዋቅር የጤና ስርዓቱ እየተዳከምን ያለን ይሄኛው ደግሞ የሰው ኃይልን ዋናው የሰው ኃይል ከሌለ በጣም አስቸጋሪ በከፍተኛ የሀገር ሀብት የተማሩ ባለሙያዎች ህዝባቸው እንዲያገለግሉ የኢኮኖሚ ችግር እንዲፈታና የክልሉም አመራር ፖለቲካዊ ሽኩቻውን ትተው የህዝብ ጥያቄ መፍታት አለባቸው በማለት ዶክተር ፍስሐ አክለዋል። በትግራይ ክልል ጤና ቢሮ የማከም ቡድን አስተባባሪ ዶክተር ቴድሮስ ጎበዛይ በክልሉ ባለፈው ዓመት በተካሄደ ጥናት 78 በመቶ ባለሙያዎች ክልሉን ለቀው ለመውጣት ፍላጎት እንዳሳዩ ታውቋል ብለዋል። ጦርነቱን ተከትሎ ያመጣውም ኢፌክት ነው። ወደ ሰማንያ አንድ በመቶ የሚሆኑ ደግሞ ሳይኮሎጂካል ትሮማ ወይም ሰው አንተ ልታክሙ መርቶ አንተ ጋ እውቀቱ እያለ እስኪሉ እያለ ማገዝ እየቻልክ ግን መድኃኒት ስላጣህ ብቻ አንዳንድ ነገሮች ስላልተሟሉ ብቻ ሳታገዘው ወይም እጅ ላይ የሆነ ነገር ሲሆን ያጋጠመ ትራውማ አይነት ማለት ነው። ከዚህ ጋር ትራውማ የሚባል ወደ ሰማንያ አንድ በመቶ የሚሆኑ ያንን ስስቴን አድርጓለና ይሁን ተደምሮ ወደ ሰባ ስምንት አካባቢ ኢንቴንሽን እዚህ ያለው ያው ያልሄደውም ስላልተመቻቸለት እንጂ የሚሄድ ፍላጎት እንዳለ ነው የሚያሳየው። የጤና ባለሙያዎቹ በክልሉ እንዲቆዩ ለማድረግ ስፔሻሊስት ሐኪሞች ወደ ተለያዩ የክልሉ አካባቢዎች በየጊዜው እየተጓዙ እንዲያገለግሉ በማድረግ ተጠቃሚ የሚሆኑበት መንገድ ጥረት እየተደረገ ነው ብለዋል። በተጨማሪም በቀጣይ ባለሙያዎቹ የመሬትና ሌሎች ጥቅሞች ሊያገኙበት የሚችሉ መንገዶች ለማመቻቸት ጥናት በቢሮው እየተሰራ እንዳለ አስረድተዋል። በአሁኑ ጊዜ የጤና ባለሙያዎቹ ፍልሰት እየቀጠለ ነው ተብሎ በማህበሩ የተገለጸው አስመልክቶ የጠየቅናቸው ዶክተር ቴድሮስ ያለበት ደረጃ ለማወቅ ተጨማሪ ጥናት ያስፈልጋል ሲሉ ምላሽ ሰጥተዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። ሀገር ውስጥ ዘገባዎች ወጣ ብለን፣ ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ በሎስ አንጀለስ አካባቢ የቀጠለው የዱር እሳት እስካሁን የአስር ሰዎችን ህይወት የቀጠፈ ሲሆን አስር ሺህ የሚሆኑ ቤቶችን አውድሟል። አንዳንድ መንደሮችን ወደ አመድነት የቀየረው የዱር እሳት በአሜሪካ ሁለተኛ ትልቅ ከተማ በሆነችው ሎስ አንጀለስ የፈጠረው ውድመት የዱር እሳት በተለመደባት ከተማም እጅግ አስደንጋጭ ሆኗል። ባልደረባችን ጽዮን ግርማ አንድ በሆሊውድ የሚኖሩና የንግድ ቤቶች ያሏቸው ትውልደ ኢትዮጵያዊት አግኝታ አነጋግራለች። ወደዛው ንለፍ። በጣም አመሰግናለሁ ወይዘሮ ትዕግስት ፈረደ እንግዲህ በሎስ አንጀለስ አካባቢ በብዙ ስራ ይታወቃሉ እና አሁን እንደሰማነው የካሊፎርኒያ ሰደድ እሳት እዛ አካባቢ ያለውን ቤቶች እያቃጠለ መሆኑን ከዜና እየተመለከትን ነው እዛ አካባቢ ያላችሁ ኢትዮጵያውያን እንዲሁም ኤርትራውያንም አሉ እንዴት እየሆናችሁ ነው ብዙ ኢትዮጵያውያኖች አሉ ወይ በአካባቢው አዎ ብዙ ኢትዮጵያዊ አለ። ያው ማለት እንግዲህ በአጋጣሚ እኔ ያለውበት ቢዝነስ ብዙ ኢትዮጵያዊ ባይኖርም በሌላ በኩል የተቃጠሉ ቦታዎች አሉ፣ በዛ አካባቢ ግን ኢትዮጵያያኖች እንዳሉ አውቃለሁ። እኔ ያለውበት አሊዩድ አካባቢ ግን ያው እስካሁን እኔ ብቻ ነኝ እዛ አካባቢ ያለሁት። እናንተ ያላችሁበት አካባቢ እሳት ደርሷል። በአጋጣሚ አሁን ኤቫኪዌት አድርጉ እየተባለ ነው። እንደውም አሁን ያው ድምፅ ሰም ይሆናል የውጡ ምልክት ማለት አለርት እየላኩ ማለት ነው አሁን ከአካባቢው ውጡ እያሉ ነው። እንግዲህ ነገ ምን እንደሚፈጠር አላውቅም። እስካሁኑ እንግዲህ ያው ስንት ሱቆች ነው ያሉት? የት አካባቢስ ናቸው ሱቆቹ ያሉት? ሱቆች ሀሊውድ አካባቢ ናቸው። ሁሉም ሱቅ ያለኝ ወደ ሶስት ሱቅ ነው ያለኝ። ሆሊውድ አካባቢ ሲሉ አንድ አካባቢ ማለት ነው ሶስቱም። አንዱ ሀሊውድ፣ አንዱ ዌስት ሀሊውድ፣ ከዛ ደግሞ ነግስቱ እዛው በበርሊስ ሚላለ እዛው አካባቢ ናቸው ሁለቱ ሶስትም። የአምስት ደቂቃ ወይም የሶስት ደቂቃ ድራይቪንግ ነው ልዩ ቅርበታቸው ስለዚህ ሁሉም ጥሩ ሁኔታ ላይ ናቸው ሁሉም ምንም ችግር አልገጠማቸውም እስካሁን የገጠማቸው የለም መኖሪያ ቤትስ መኖሪያ ቤቶትስ ሴት አካባቢ ነው መኖሪያ ቤቴ በአጋጣሚ ደህና ነው ራቅ ያለ ስለሆነ በየቀኑ ያለውን ለውጥ አላቀም ግን እዛ አካባቢ ይደርሳል የሚል ግምት የለኝም ኢትዮጵያውያኖች ያሉበት ያሉበትስ አካባቢ ጉዳት የደረሰባቸው ወይ ንብረት የተቃጠለባቸው ሰዎች አሉ አዎ እሱ አካባቢ ለምሳሌ ብዙ ባይሆንም ፓሳዲና የሚባል አካባቢ አለ። ወደዛ አካባቢ የተወሰኑ ኢትዮጵያውያን አሉ። የተወሰኑ ሰዎች እንደተቃጠለባቸው ሰምቻለሁ። ቆንጆ ቤት ያላቸው በተለይ እነሱ የተወሰኑ እንደተቃጠለ አውቃለሁ። እሱ ቤተሰብስ የእናንተ ቤተሰብ የእህቶትም ሱቅ እንዳለ ሰምቻለሁ። እንግዲህ እነሱንም እንግዲህ ጊዜ ሪወቀው ነገ የምናውቀው የሆነን የመጨረሻውን ለጊዜው እንግዲህ ያው እየጠበቅን ነው። ግን እኔ ማለት ያው ሁላችንም በህይወት መኖራችን ነው እንጂ የምንፈልገው ያን ያህል የንብረቱ ነገር፣ ግን እግዚአብሔር ካለ ማለት ያው ጤና ካለ ሰርተን እናገኘዋለን ስለምንል ብዙም አልተጨናነቅንም። ምክንያቱም አሜሪካ ነው፣ እግዚአብሔር ይመስገን። ያን ያህል ደስ የሚለው ደግሞ ሁሉም የሚረባረቡ ፖሊሶች ምሳት አደጋውም የሰው ህይወት እንዳይጠፋ ነው። እና ከንብረት እና ከቤት ላይ ብዙ ፎከስ አድርገው ሲረባረቡ አናይም። ብዙ ጊዜ አሁን ያየሁት እያለሁት ሰው እንዳይሞት ሰው እንዳይጎዳ ነው የሚሯሯጡት። በጣም ደስ ይላል እና ምንም እንትን አይደለም። እኛ እንግዲህ እያየን ነው። ለምሳሌ እሳቱ ሲነሳ በራችሁ ያያችሁት ነገር አለ። እሳቱ ሲ ማሊቡ አካባቢ ፓሊሴድስ የሚባል አለ። እዛ አካባቢ የተነሳ ያንን ገና ሲነሳ ውጭ ብለን እያየን ነበር። ክሪስመስ የእኛ ያበሻገና እያከበርነን ቤት ነበር እና እኔ እሱን የሰማሁት ወዲያውኑ ትሪ ከፍተን ማየት ስንጀምር፣ ያው ፓርቲስ ድራይቭ ነበረ ማሊቡ አካባቢ እዛ ቆንጆ ቤትና ቆንጆ ሰፈርም ስለነበር በእዛ ላይ ነው የጀመረው እና ያኔ በዓልን የኛን በዓል እያከበርን እናየው ነበር ያንን ሰዓት ማለት ነው። ከዛ እየቀጠለ ነው ወደ ሌላው ሄደው እዛን ብዙ ከጎዳ በኋላ ወደ ሌላው መተላለፍ ጀመረ። ትናንት ደግሞ ከጠዋት ጀምሮ ወደ ሀሊውድ በተለይ ስቱዲዮ ሲቲ የሚባል አለ እሱን ብዙ እንትን አደረገው። እሱ እሱ ጋር ትናንት በጣም ከባድ ነበር፣ ያስፈራ ነበረ። ግን ዛሬ ጠዋት ደህና ሆኖ ተመልሼ፣ አሁን እንዲያውም እዛው አካባቢ ነው ያለሁት። ደህና ነው፣ ግን አሁን ውጡ እያሉ ነው። እስከ ነገ ምን እንደሚፈጠር አላውቀውም። ከአካባቢው ከመኖሪያቸው የለቀቁት ሰዎች ወዴት ነው የሄዱት? መጠለያ እንደዚህ ያሉበት ቦታ። ብዙዎቹ ያው ኢንሹራንስ ያላቸው ወይንም ያዋቅማቸው ደህና የሆነ ወደ ሆቴል ነው የሚገቡት። ሌላው አይ ቲንክ መንግስት የሆነ የተወሰነ ቦታ እያዘጋጃላቸው እንደሆነ ሰምቻለሁ። ግን ብዙዎቹ ወደ ሆቴል ነው የሚሄዱት፣ ያው አቅማቸው የሚፈቅድ በሙሉ ወደ ሆቴል ነው የሚሄዱት። እንግዲህ ፋሚሊ ያለውም ወደ ፋሚሊ ያላለው ይሄዳል ማለት ነው። ፍራንስ ይኖራል በእንደዚህ አይነት አደጋ የሰዎች ንብረት ሲወድም የበኋላ መልሶ ለመገንባት የሚኖሩት ህጎች፣ ፖሊሲዎች ምን ይመስላሉ? እሱ በጣም የሚገርመው ጥያቄ እሱ ነው። እንግዲህ ዛሬ ምን ስለ እያየው ነበርን። ብዙ ጊዜ ትልቅ ቢዝነሶች፣ ቤቶች በሙሉ በብዛት ያው ኢንሹራንስ አለ። ወሬ አያደርግም። ይሄ ግን ዲዛስተር ነው። በአገር አንድ ትልቅ ሀገር አሁን እየተቃጠለ ነው ያለው እና ለዚህ ሁሉ ኢንሹራንስ ይከፍላል ጥያቄ ነው። ፕላስ ደግሞ በቅርብ ጊዜ ኢንሹራንሶች በእሳት የእሳት ኢንሹራንስ የለም የሚል ነገር ከዓመት ወዲህ ያመጡት ህግ እንዳለ አሁን ትናንት በኒውስም እየሰማው ነው። እና አንደኛ ብዙዎችን ከእሳት ኢንሹራንስ አውጥ ያወጧቸዋሉ በብዛት። ሌላው ደግሞ እንዲህ አይነት ትልቅ ዲዛስተር ስለሆነ ኢንሹራንስ ሙሉን ከበሬ ያደርጋል የሚባል ነገር ትንሽ ከባድ ስለሆነ በኒውስም እየተነገረ ስለሆነ በኢንሹራንስ እንኳን ዲፔንድ መሆን ቀላል ማለት አይመስለኝም። በጣም ከባድ ነው። ያንን እንግዲህ እንዳልሳሳት አብር የምናየው ይሆናል፣ ግን ትንሽ ከባድ ነው። በአሁኑ ሰዓት የሀገር ማለት ትልቅ ነገር ነው እየወደመ ያለው ዝም ብሎ ወይ ትንሽ ነገር አይደለም። ይሄ እንግዲህ በታሪክ ለመጀመሪያ ጊዜ ይመስለኛል። እኔ እንግዲህ አሜሪካ ከገባው ጀምረው እንግዲህ የመጀመሪያ ነው። ሌሎች ደግሞ ስተወልዶ ያደጉ በእድሜ ትልቅ የሆኑ ሰዎች ደግሞ ሲናገሩ ይሄ የመጀመሪያችን ነው እያሉ ነው። ስለዚህ በአሜሪካ ምድር የመጀመሪያው ትልቁ የንብረት መውደም ወይም አንድ ትልቅ ከተማ የመውደም እንትን ነው እያሳያ በዛ ላይ ደግሞ የሚወድመው በጣም ጥሩ ጥሩ ሰፈር ነው። ለምን እንደሆነ ሳላቀው ጥሩ ቦታውን እየመረጠ ነው። በተለያየ ቦታ እሳቱ እየነደደ ያለው ሰፈሩ በጣም ቆንጆ ሰፈር ነው። የሚያምር ሰፈር ነው። በጣም በቃ ካሉት እንግዲህ ሎስ አንጀለስ አካባቢ ገና ሲጀምር ማሊቡ አካባቢ ወደ ፓሊሴስ እሱ የመጨረሻ በጣም ቆንጆ የሚባለው ነው። ከዛ እየቀጠለ ወደ ፓሳዲና ሄደ። ከዛ ደግሞ ሀሊውድ ሂል አካባቢ ሄደ። ከዛ ስቱዲዮ ሲቲ እያደረገ በጣም ጥሩ ጥሩ ቦታዎችን ነው የሚመ የመረጠ ማለት ነው በጣም ማለት የሚመርጠው ቦታ ራሱ በጣም የሚገርም ነው ለእኔም እየጥያቄ እየሆነብን ያለው ምን ያህል ጊዜ ነው የሆኑት አሜሪካ ከመጡ ወደ ከእንግዲህ ከሀያ አመት በላይ ሆኖኛል እና ሀያ ሶስት አመት አካባቢ ነው እዛው ሆሊዉድ ነበሩ ሎስ አንጀለስ ኤሌ ውስጥ ካሊፎርኒያ ውስጥ ሆሊዉድ ውስጥ ነው የነበሩት ሌላ ቦታ ነበሩ ያው አስራ አምስት አመት በላይ ግን ሀሊዉድ አካባቢ ነው እንግዲህ ቢዝነስ የሚሰራው በጣም አመሰግናለን አሜን አሜን ዝግጅታችን ከአሜሪካ ድምፅ አሁንም እንደቀጠለ ነው። እያስተናገድኳችሁ ያለውት ስመኝሽ ቆየ ነኝ። ወደ ተከታዩ ዘገባ ስናልፍ የአፍሪካ ሀገሮች የግብርና ሚኒስትሮች በዚህ ሳምንት ዩጋንዳ ዋና ከተማ ካምፓላ ላይ ጉባኤ እያካሄዱ ነው። የተሰበሰቡትም የአገሪቱን የምግብ አመራረት ስርዓቶች ለማሻሻል ስለሚቻልበት መንገድ ለመምከር ነው። ሚኒስትሮቹ አፍሪካ ከውጭ በሚገባ ምግብ ላይ መተማመኗን ለመቀነስ ብሎም የአህጉሪቱን አስተራረስ ከአየር ንብረት ለውጡና ከዘመናዊ ቴክኖሎጂ ጋር በሚጣጣም መንገድ ለማሻሻል በታለመው የአስር ዓመት እቅድ ከስምምነት ለመድረስ ተስፋ ማድረጋቸውን ጠቅሶ መሐመድ ዩሱፍ ከናይሮቢ ተከታዩን ዘገባ አድርሶናል። ቆንጅት ታየ ታቀርበዋለች። የአፍሪካ ሀገሮች የግብርና ሚኒስትሮችና ከሁለት ሺህ በላይ ተካፋዮች የተገኙበት የካምፓላው ጉባኤ ለዘለቄታው አዋጭ በሆኑ የግብርናና የምግብ አመራረት ስርዓቶች ዙሪያ እየተወያየ ነው። የዩጋንዳ ጠቅላይ ሚኒስትር ሮቢና ላባንጃ ባደረጉት የመክፈቻ ንግግር ሚኒስትሮቹ አህጉሪቱ በምግብ ራሷን እንድትችል የሚያደርጉ ፖሊሲዎችና መፍትሄዎችን እንዲቀርጹ ተማጽነዋል። የአፍሪካ የግብርና ዘርፍ ሚኒስትሮች እንደመሆናችሁ አፍሪካ ከውጭ በሚገባ ምግብ ላይ ከመጠን በላይ መተማመኗ እንዲቀር በርትታችሁ እንድትሰሩ ጥሪ ያቀርብላችኋለሁ። የግብርና ዘርፋችን የአየር ንብረት ለውጥንና ሌሎችም ችግሮችን እንዲቋቋም ማድረግ አለብን። ባለው የቴክኖሎጂ እድገት ተጠቃሚ እንዲሆን ማስቻልም አለብን። በቅርብ ዓመታት በአፍሪካ በድርቅ፣ በጎርፍ፣ በግጭቶችና በአየር ንብረት መለዋወጥ የተነሳ የምግብ ዋጋ በእጅጉ አሻቅቧል። በተባበሩት መንግሥታት የንግድና የልማት ተቋም አንክታድ መረጃ መሰረት በዓለም ዙሪያ ለምግብ እጥረት የተጋለጡ ሰዎች ቁጥር እንደ አውሮፓውያን የዘመን አቆጣጠር በ2014 512 ሚሊዮን የነበረው በ2021 ወደ 790 ሚሊዮን አሻቅቧል። የአፍሪካ የግብርና ሚኒስትሮች እንደገና ዩጋንዳ ላይ የተሰበሰቡት ታዲያ የአየር ሁኔታ ተለዋዋጭነት፣ የሰዎች የምግብ ፍላጎት የተለያየ መሆኑና ግጭቶች እየጨመሩ ባሉበት እንዲሁም ለግብርና የሚሆን ቦታ እየጠበበ ባለበት በዚህ ወቅት ለቀጣዮቹ አስር ዓመታት የሚሆኑ የምግብ ዋስትና እቅዶችን ለመገምገም ነው። የምግብ አመራረት ስርዓቶችን ለማሻሻል የሚሰራው ፎር ኤስ ዲ ፋውንዴሽን የተባለ ተቋም ተባባሪ መስራች የሆኑት ዴቪድ ናባሮ፣ ተግዳሮቶች ይኑሩ እንጂ ሀገሮችና ተቋማት ተባብረው ከሰሩ አፍሪካ በምግብ ራሷን መቻል አይሳናትም ይላሉ። ይህ ሲሆን አፍሪካ ለሕዝቧ ጠቃሚ ምግቦችን ከውጭ በማምጣት መተማመኗ እየቀነሰ ምናልባት በአስር ዓመት ጊዜ ራሷን የምትችልበት ደረጃ ላይ ልትደርስ ትችል ይሆናል። በተወሰነ መልኩም ወደ ውጭ የምትልከው ምግብ መጠንም ከፍ ሊል ይችላል። ስለዚህ ምሳሌ የሚሆኑት የተለያዩ የአፍሪካ ሀገሮችን ተሞክሮዎች እያመጣን ለሌሎች እናጋራለን። ምክንያቱም አንድ ላይ ሆነን የሀገሮቹን ክንዋኔዎች መከታተሉና እርስ በርስ መጋራቱ ይጠቅማል። አንዱ ከሌላ ያው ልምድ እየቀሰመ እንዲሰራ ያደርጋል። የዓለም አቀፉ የእንስሳት ምርምር ተቋም ስራ አስኪያጅ አፖሊኒየር ጂንግ የአፍሪካ መንግስታት መካከል ጠንካራ ትብብር ቢደረግና የበለጠ መዋለ ነዋይ ቢመደብ በአህጉሪቱ የምግብ ምርት ዘለቂታ ያለው ለውጥ ሊመጣ ይችላል ብለዋል። the, the food system transformation and the food system challenges have በምግብ አመራረት ስርዓቶች ረገድ ያለው መሻሻል፣ እንዲሁም ያሉት ተግዳሮቶች ጉዳዩ አንድ ተቋም ብቻውን ሊሰራበት እንደማይችል አሳይተውናል። ህብረት ያስፈልጋል። እኔም ትብብሩ ጠንክሮ ለማየት እፈልጋለሁ። መንግስታት ግብርናውን ማዘመንና አቅም ግንባታን በሀገራዊ በጀታቸው ውስጥ በማካተት ወጪ ሊመድቡለት ይገባል። ላለው ያ ሲሆን ባለሙያዎችን ለማሰልጠን እንዲሁም ተቋማት ለመገንባት ይቻላል። ነገር ግን ይህ መከናወን ያለበት ከፖሊሲ ጋር ተቆራኝቶ ነው። ትክክለኛ ፖሊሲ መኖር አለበት። በእንግሊዝኛ የመጻር ስሙ ሲኤኤዲፒ ተብሎ የሚጠራው የአህጉሪቱ የግብርና ልማት ትልም እርምጃ የሚከታተሉ ተንታኞች እንዳሉት ኢትዮጵያ በኒን ሌሶቶና ማላዊን የመሳሰሉት ሀገሮች የግብርና ዘርፋቸውን ለማሻሻል ከበጀታቸው ከአስር ከመቶ በላይ መድበው እየሰሩ ነው። የካምፓላው ጉባኤ ነገ ቅዳሜ ይጠናቀቃል። አሁንም እንደገና ወደ ዩናይትድ ስቴትስ መለስ እንበል። ዩናይትድ ስቴትስ ውስጥ ለአእዋፍ ኢንፍሉዌንዛ የተጋለጠ አንድ ሰው ሕይወቱ ማለፉ ተረጋገጠ። ባለፈው ሰኞ ዜናውን ይፋ ያደረጉት የሉዚያና ክፍለ ግዛት የጤና ባለስልጣናት ናቸው። የዓለም ጤና ድርጅት በበኩሉ በማህበረሰብ ደረጃ ለበሽታው የመጋለጥ እጣ አሁንም አነስተኛ መሆኑን ቢገልጽም፣ የአሜሪካ ድምጿ ዶራ ሙክዋር ባጠናቀረችው ዘገባ እንደጠቆመችው ግን አንዳንድ የህክምና ባለሙያዎች የስጋት ድምጽ ማሰማታቸውን ቀጥለዋል። የዘገባውን ዝርዝር አሉላ ከበደ ያቀርበዋል። ዩናይት ስቴትስ ውስጥ ኤች ፋይቭ ኤን ዋን ተብሎ ለሚታወቀው የአእዋፋት ኢንፍሉዌንዛ ቫይረስ ተጋልጠው ሕይወታቸው ያለፈው ሰው ዕድሜያቸው ከስልሳ አምስት ዓመት በላይ ሲሆን ሌሎች የጤና ችግሮች ያሏቸው ከዶሮ እርባታ ጋር የተዛመድና ለዱር አዕዋፋት የመጋለጥ አጋጣሚ የነበራቸው ናቸው ሲሉ ሰውየው ያረፉባት የሉዊዚያና ክፍለ ግዛት የጤና ባለሥልጣናት ተናግረዋል። ካለፈው የአውሮፓውያኑ 2024 መጀመሪያ አንስቶም ዩናይትድ ስቴትስ ውስጥ 66 ሰዎች ለዚሁ የአዕዋፋት ኢንፍሉዌንዛ መጋለጣቸው ተዘግበዋል። ዶክተር ጂም ኪን ሴንተር ፎር ሂማን ኢኮኖሚ በተባለው የበጎ አድራጎት ተቋም የሚያገለግሉ የእንስሳት ሕክምና አዋቂ ናቸው። ይህ እንደ እውነቱ ገዳይ በሽታ ነው። የአዕዋፋት ኢንፍሉዌንዛ ይባል እንጂ ሰዎችንም ለበሽታ ይዳርጋል። ዩናይትድ ስቴትስ ውስጥ በተለይም አዳኝ የአዋፍ ዝርያዎችና ስጋ በል እንስሳት ጨምሮ በሚሊዮኖች የሚቆጠሩ የዱር እንስሳትን ገድሏል። በበሽታው ተመርዘው የሞቱ አዋፋትን የተመገቡ እንደው እጣቸው በተመሳሳይ ለቫይረሱ መጋለጥ ነው አይደል? በእንግሊዝኛው አጠራር ኤቪያን ፍሉ በመባል የሚታወቀው ይህ የአዕዋፋት ኢንፍሉዌንዛ ካለፈው የመጋቢት ወር አንስቶ በነበረው ጊዜ ብቻ ዩናይት ስቴትስ ውስጥ ከዘጠኝ መቶ በላይ ላሞችን ለጉዳት የዳረገ ሲሆን በማኅበረሰብ ደረጃ አደጋ ደቃኝነቱ አሁንም ዝቅተኛ መሆኑን የዓለም ጤና ድርጅት አስታውቋል። ዶክተር ማርጋሬት ሃሪስ አሁን ከሰው ወደ ሰው እየተላለፈ አይደለም። ነገር ግን በዶሮ እርባታ ወይም ደግሞ ከወተት ከብቶች ጋር ዝምድና ባላቸው ስራዎች ዙሪያ የተሰማሩ ግለሰቦች ናቸው በአመዛኙ ከእንስሳ ወደ ሰው እየተላለፈ ላለው በሽታ ሲጋለጡ እያየን ያለ ነው። ይሁን እንጂ በስፋት እየተላለፈ ያለበትን አዝማሚያ እያየን ግን አይደለም። ከዩናይትድ ስቴትስ ውጭም ባለፉት 20 ዓመታት ውስጥ ከ950 በላይ ሰዎች ለአዕዋፋት ኢንፍሉዌንዛ መጋለጣቸው ሲዘገብ ከእነኚህም ውስጥ ከፊል ያህሉ ታማሚዎች ለህልፈት ተዳርገዋል። ዶክተር ቶማስ ፑል አኒማል ዌልነስ አክሽን በተባለው ተቋም በማገልገል ላይ የሚገኙ የእንስሳት ሐኪም ናቸው። ሪስክ ኤች ፋይቭ ኤን ዋን ኤቪያን ኢንፍሉዌንዛ ሊያስከትል የሚችለውን አደጋ ማጋነን የሚቻል አይመስለኝም። ይህ ቫይረስ ኮቪድ-19 መከሰቱን እንኳን እንድንዘነጋ እንደ ዋዛ እንድናይ የሚያደርግ ነው። የዩናይት ስቴትስ ጤና ባለሥልጣናት በበሽታው ሳቢያ ለህልፈት የተዳረጉት የሉዚያናው ታማሚ ህመሙ እየተባባሰ በመጣበት ወቅት ቫይረሱ ራሱን መለወጡን መረጃዎች መጠቆማቸውን አመልክተዋል። ያም በመጨረሻው ወደ ሰዎች ሊዛመት የሚችል እጅግ የከፋ የቫይረስ ዝርያ ሊከስት ይችላል በሚል አንዳንድ የጤና አጠባበቅ ባለሙያዎችን አሳስቧል። አሁንም ዶክተር ቶማስ ፖል this thing uh, at the moment doesn't represent a great human health risk and it really probably unless you're a poultry worker you know and it, it really won't until you have a door or a batasha that and so ask katadra as soon as <laughs> you have <Yeah>, a calon kubastikar then they'll look <laughs> and missen adagael honum vairasu andeta ያኔ ምንም አይነት ነገር ለማድረግ በጣም የዘገየ ነው የሚሆነው። ይህንኑ አስመልክቶ በሰጡት አስተያየት ዶክተር ጂምኪንም እንዲህ ይላሉ። ስለዚህ አደጋውያ ነው አንድ ቦታ የቆመ ኢላማ ሳይሆን የሚንቀሳቀስ። የእንስሳት ሐኪሙን እንደሚሉትም እንደ ድመት የመሳሰሉ የቤት እንስሳት ለዚህ በሽታ ከሚጋለጡት ውስጥ ናቸው። ዶክተር ቶማስ ፖል ድመቶች ካሏችሁ ከቤት እንዳይወጡና ከዱር አዕዋፋት ጋር እንዳይገናኙ ማድረግ ጠቃሚ ሊሆን ይችላል። ይህ የአዕዋፋት ኢንፍሉዌንዛ በምግብ ሸቀጣሸቀጥ መደብሮች ውስጥ የሚሸጠውን የዶሮ ስጋና እንቁላል ይመርዝ ይሆናል የሚለውም ስጋት መቋጫ ማግኘቱን ዶክተር ጂምኪን ያስረዳሉ። ዶሮና እንቁላሉ ከበሰለ በሰዎች ላይ የሚያስከትለው ምንም አይነት አደጋ አይኖርም። ማብሰል ብቻ ነው የሚያስፈልገው። ከሱቆችና መደብሮች የሚገዛውን ወተት በሽታ አምጪ ተዋሲያንን ለማስወገድ በሚደረገው የአዘገጃጀት ሂደት ውስጥ እስካለፈ ድረስ አሳሳቢነት የለውም ነው ያሉት። አሁንም ከአሜሪካ ሳንወጣ ባለፈው እሁድ ከዚህ ዓለም በሞት ለተለዩት ሰላሳ ዘጠነኛው የአሜሪካ ፕሬዚዳንት ጂሚ ካርተር ለስድስት ቀናት ሲካሄድ የቆየው የሀዘንና የአስክሬን ሽኝት ስነ ስርዓት ተጠናቆ በትውልድ ስፍራቸው ጆርጂያ የቀብር ስነ ስርዓታቸው ተፈጽሟል። በስፍራው የተገኘው የአሜሪካ ድምጽ ዘጋቢ ኬን ፋርቦ ዘገባውን አድርሶናል። እንግድ ወልድ ያቀርበዋል። ብዙም በማያጋጥም ሁኔታ አምስቱም በሕይወት ያሉ ፕሬዚደንቶች በተገኙበት ዋሽንግተን ዲሲ በሚገኘው ብሔራዊ ካቴድራል ለ39ኛው ፕሬዚደንት ጂሚ ካርተር አስክሬን የአሸኛኘት ሥነ ሥርዓት ተካሂዷል። ሀገሪቱም የመጨረሻ ስንብት አድርጋለች። በእንደ አውሮፓውያን አቆጣጠር 1976 ለፕሬዚደንትነት በተወዳደሩበት ወቅት ድጋፍ ከሰጧቸው ጀምሮ የሚያውቋቸው ፕሬዚደንት ጆ ባይደን የውዳሴ ንግግር አድርገዋል። የ31 ዓመት ዕድሜ ያለው የሕዝብ እንደራሴ ነበርኩ። ከጆርጂያ ውጭ ለፕሬዚዳንት እጩ እንዲሆን ድጋፍ የሰጠው እንደራሴ እኔ ብቻ ነበርኩ። ምናልባትም ድጋፍ የሰጠው ብቸኛ ሴናተር ሳልሆን አልቀርም። ድጋፍ የሰጧቸውም ጂሚ ካርተር ላላቸው የጸና አቋምና ቁርጠኝነትን መሠረት በማድረግ ነው። በ1976 ፕሬዝደንታዊ ምርጫ በሪፐብሊካኑ ወገን የካርተር ተቀናቃኝ የነበሩት የቀድሞ ፕሬዝደንት ጀራልድ ፎርድ ልጅ የሆኑት ስቲቨን ፎርድ አባታቸው ለጂሚ ካርተር በወቅቱ የጻፉትን የውዳሴ ጽሑፍ አንብበዋል። ታማኝነት እና እውነቱን መናገር የጂሚ ካርተር መገለጫዎች ናቸው። የካርተር የልጅ ልጅ ጄሰን ካርተር አያታቸው ትርፋማ ያልሆነውን የካርተር ማዕከል በመመስረት ትተውት ስለ ሄዱት ቅርስ ተናግረዋል። በሽታን ማጥፋት፣ ሰላምን ማስፈን፣ ተስፋን ማለምለም የማዕከሉ ተልእኮዎች መሪ ቃላት ናቸው። በሽታውን ያጠፉት ፍቅርና ክብር በማሳየት ነበር። ሰላም እንዲሰፍን የሰሩት በፍቅርና በማክበር ነበር። ይህን ሀገር የመሩት በፍቅርና በማክበር ነበር። በዋሽንግተን ዲሲ የጀመረው የአስክሬን አሸኛኘት ሥነ ሥርዓት በካርተር የትውልድ ግዛት ጆርጂያ ተጠናቋል። የትውልድ ከተማቸው ፕሌንስ የመጨረሻ ጉዞ ላደረጉት ካርተር አቀባበል አድርጋለች። ዳት ፓጀት የካርተር የ1976 ፕሬዝደንታዊ የምርጫ ዘመቻ ላይ ተሳትፈዋል። ይህች ትንሽ ከተማ ጂሚ ካርተርን ቀርጸዋለች። ዳት ፓጀት የለውዝ ብርጌድ ለተሰኘውና ካርተር በ1976 ላደረጉት ፕሬዝደንታዊ የምርጫ ዘመቻ ላስተባበረው የበጎ ፈቃደኞች ቡድን ሰርተዋል። በፕሌንስ ከተማ መንገዶች ላይ ለመጨረሻ ጊዜ በተደረገው የካርተር አስክሬን አሸኛኘት ከታደሙት በመቶ የሚቆጠሩ ነዋሪዎችና ጎብኚዎች ውስጥ አንዱ ነበሩ። በዚች ከተማ ከሮዘሊን እና ከካርተር ጋር ብዙ ጊዜያ ታሳልፊያለሁ። አሁንም በዚህ ወቅት ወደዚህ ተመልሼ ከቤተሰቡ ጋር እንድሆን በመቻሌ አመሰግናለሁ። ፕሬዚደንት ካርተር በህይወት በነበሩበት ወቅት ትንሿን የትውልድ ከተማቸውን ፕሌንስ እንድትታወቅ አድርገዋል። ለአንድ መቶ ዓመት ቤቴ ብለው በጠሯት ከተማ ውስጥ ለመጨረሻ ጊዜ በሚሰናበቷት ወቅትም ከአገር ውስጥና ከውጭ የሚዲያ ሰዎችና ሌሎች ጎብኚዎችን ስባለች። የቀድሞ የእንግሊዝ ፓርላማ አባል ሰር ሳይመን በርንስ፣ አሳዛኝ ክስተት ነው። የጂሚ ካርተር ሕልፈት ለአሜሪካና ለተቀሩ ዓለም ብዙ ያጎርላል። በድጋሚ ወዳጃቸው የነበሩትን ጂሚ ካርተር ለመሰናበት ከእንግሊዝ ድረስ የመጡት ሰር ሳይመን በርንስ፣ አስከሬን የያዘው መኪና ሲያልፍ የነገሩ ፍጻሜ በመሆኑ ስሜት ውስጥ ይከታል። ይህ ፕሬዚዳንት ካርተርን የምናይበት የመጨረሻ አጋጣሚ ነው። የጂሚ ካርተር አስከሬን በማራናታ ባፕቲስት ቤተ ክርስቲያን የመጨረሻ ሽኝት ከተደረገለት በኋላ በፕሌንስ ከተማ ለመጨረሻ ጊዜ አልፈዋል በከተማዋ ጠርዝ ላይ በሚገኘውና የፕሬዝደንትነት ዘመናቸው ካከተመ በኋላ መኖሪያቸው በነበረው ከባለቤታቸው ራዝሊን ጋር በንዳራፓን አቆጣጠር 1960ዎቹ በገነቡት መኖሪያ ቤት ደርሷል። ራዝሊን ካርተር ከዚህ ዓለም በሞት የተለዩት አምና ነበር። ካርተር ዋይት ሃውስን ለቀው ከወጡ ወዲህ ከባለቤታቸው ጋር አብረው አሳ ያጠምዱበት ከነበረ ኩሬ ዳርቻ ከሚገኝ ዛፍ ስር ባለው የመቃብር ስፍራ እንደገና ተገናኝተዋል። ከን ፋርቦ ለላከው ዘገባ እንግዲህ ወልደነኝ ዋሽንግተን ዲሲ። የአንድ አሁን ደግሞ የጎዳና ተዳዳሪዎችን ገላ የሚያጡ በጋው ፈቃደኞች እናስተዋውቃችሁ። የጎዳና ላይ ተዳዳሪዎችን ገላ እያጠቡ ንጹህ ልብስ በማልበስ በማሳከምና በመመገብ ይታወቃሉ። ኤደን ገረማውናት ያነጋገረቻቸው የአንድ ልጅ እናትና የሁለት ሴት ልጆች አያት የሆኑት ወይዘሮ ዘውዴ ይመር ልጃቸው ከአስር ዓመት አመት በላይ የአእምሮ ሕመም ታማሚ በመሆኗ የተነሳ የተሸከሙትም ቤተሰብ የማስተዳደር ኃላፊነት አሁን እንደ ልጆቻቸው የሚያዩቸው አስማረ ተፈራና ጓደኞቹ በሚያደርጉላቸው ድጋፍ እየተወጡት እንደሚገኙ ይናገራሉ። አስብረውም እነሱም ይህን ያክል አመት አይባል እሱም ያሳየኩት kulbangnya andi አስማረ ተፈራ ተፈራና በጎ ፈቃደኛ ጓደኞቹ አሜሪካ ግቢ ተብሎ በሚታወቀው አካባቢ በየእለቱ የጎዳና ተዳዳሪዎችና የአካባቢው ችግረኞችን በመመገብ በሳምንት አንዴ ደግሞ ገላጥቦ ልብስ በመቀየር በሚያደርጉት እንቅስቃሴ ይታወቃሉ። የቡድኑ መስራች አስማረ ስለ አጀማመሩ እንዲህ ያስታውሳል። አጀማመሬ ወደ አካባቢ አሜሪካን ግቢ አረቦች ጋር አረቦች ጋር ከዛ በኋላ ጎዳና እንብርማለሁ። ከጎዳና ላይ የቆርቆሮ ቤት ዝበኛ ቤት አሰሩ። ከዛ ሽብት እንብርማለሁ። ከዛ በኋላ ዛች ቤት ውስጥ ስለ አሰፋዋትና ቴሌቪዥን አስገባው። ከዛ በኋላ ጎዳና ያለው ልጅ የሚያድርት ልጅ ዝናብ ሲመጣ ክረምት ሲመጣ በረንዳ ሰርቼ ያለው ሰፈር አድርጌ በረንዳ በሸራ ሰርቼ ያለው ሁሉም መቶ ዛኒ ጋር ያለው። ከዛ ያን ቴሌቪዥን ከፍታለሁ። እኔ በተኛ እነሱ ድሪጆቹ ጓደኞቹ ያሉት ዘርፍ ተው እዛው ነው የምትሄድ እና ከዛ በኋላ በትንሽዬ ድስት ምግብ መስራት ነው ከዛ በኋላ መኪና ነው የማጥበው ፓርኪንግ የምሰራው እና መኪና የማጥበው በገንዘብ ማታ ሽሮ ሰራሁ እና አድሮ ጠዋት ሲነሳ በግማሽ በግማሽ እንጀራ ለአንድ ላሰርተው ከዛ በኋላ በሚቀጥለው እንደዚህ አሳቤ ዘበኛ በቃ ስራ ነበር ዘበኛ ነው እና አንድ እህታችን የአእምሮ ብሽተኛ ናት። አመለ ተባለች። እና ይሁን ቀኗ ደርሶ ያው ሴት ልጅ እናትም እህትም ሁሉ ነገር ነች። እና ቀኗ ደርሶ የወር አቧ በሚፈስበት ሰዓት በግቢቱ በር ላይ አባራት ደመታት ሳይ አንድ ወንድም አንድ ሁለት ሶስት እያለ የማህበሩ አጋር መስራችና ምክትል አስተባባሪ ኤርሚያስ እና ቡድኑ በሀገር ውስጥ እና በውጭ ያሉ ኢትዮጵያውያን እንዲሁም የሀዘን የልደት የክርስትናና የመሳሰሉት መርሃ ግብር ያላቸው ገባሬ ሰናይ ግለሰቦች በሚያደርጉት ድጋፍ አማካኝነት እለት እለት 60 ህጻናትና ከሦስት መቶ በላይ ችግረኛ ሰዎችን እንደሚመግብ ይናገራል። አሜሪካን ቲቲ ላይ ነው በቃ የምናበላው። አሜሪካን ቲቲ ላይ ድንኳን በመጣል እዛ ቦታ ላይ የራሳችን የሆነ በቆርቆሮ የተሰሩ ቤቶች ነበሩ። አዳራሽ ነበረን። የአዳራሽ አሁን ፈርሶ በድንኳን አስፋልት ጋ ድንኳን እየጣለ አድን እንመግባለን። በትንሹ ሁለት መቶ ሀምሳ ሰው በቀን ይበላል እኛ ጋ እየመጣ 250 ሰው ይበላል። ሰዓታቸውን ያውቃሉ። ከአምስት ተኩል እስከ ስድስት ሰዓት ተኩል ባለው ሁሉም አዛውንቱን ያው አዕምሮ በሽተኛውም ሰዓቱን ስለሚያውቅ ያችን ሰዓት ላይ መጥቶ ምሳውን በልቶ በተጨማሪም ማህበሩ በጎዳና ላይ የታመሙ ሰዎችን በጤና ጣቢያዎች እና ሆስፒታሎች ድጋፍ እንዲያገኙ ማገዝን ጨምሮ እንደ ወይዘሮ ዘውዴ ላሉ በአቅማቸው ለደከሙ ቤተሰቦች የወር ወጪ በመሸፈን እና መኖሪያ ቤታቸውን በማደስም ያግዛል። የእናቶች የአባቶች ቤቶችን እየሄድን ጧሪ የሌላቸውን ቤታቸውን እናድሳለን። ኢትዮጵያን ደጋግ ኢትዮጵያኖች አሉ። ከእነሱ ጋር ደግሞ በመሆን በየወሩ ለቤተሰቦቻችን የሚያስፈልጉ ለወር የሚሆናቸው አስጌዛ የምናቀርብበትም የምሽቱ ዝግጅታችንን በዚሁ እናጠናቀቃለን። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳቸው የቆየሁት ስመኝሽ የቆየ ነበርኩ። ሰላም፣ በደና አደሩ።